ቀደም ብዬ በመግቢያ ያስተዋወቅኩት ዝግጅት ነው። ተከታዩ ሐኪሙን ይጠይቁ የኮሮና ቫይረስ ወረርሽኝ የከሰተውን አሳሳቢነት ይልቁንም አጣዳፊ ስርጭቱ ባለም ዙሪያ የተለየ ትኩረት መሳቡን ይመለከታል። ከ ከ13 በላይ አገሮች ተሰራጭቷል። ተከታዩ ውይይት በተካሄደ አንድ ቀን ዕድሜ ውስጥ ብቻ ለቫይረሱ መጋለጣቸው በምርመራ የተረጋገጡ ሰዎች ቁጥር በ60 በመቶ አሻቅቧል። ከ4500 በላይ ሰዎች ለቫይረሱ መጋለጣቸው ተረጋግቷል። ሆንግ ኮንግ ከማዕከላዊ ቻይና የሚነሱ ጉዞዎችን አግዳለች። የዓለም ጤና ድርጅት ዓለም አቀፍ ወረርሽኝ በሚል እንዲሰይመውም እየተጠየቀ ነው። በዚህ ልዩ ዝግጅታችን ሙያዊ ትንታኔውን የሚሰጡን ፕሮፌሰር ዳውድ ሰይድ ሲራጅ ናቸው። በዚህ በዩናይት ስቴትስ በዊስካንሰን ዩኒቨርስቲ የተላላፊ በሽታዎች ሐኪምና ከጉዞ ጋር የተያያዙ በሽታዎች ክትትል ማዕከል ዲሬክተር ናቸው። ዶክተር ዳዊት ሰይድ ሲራጅ በድጋሚ ተመልሰዋል። አመሰግናለሁ። በቀደመው ሳምንት አንዳንድ ስለ ጥንቃቄ የገለጿቸው ነገሮች እንዳለመታደል ሆኖ ዛሬውን ይሆንም ይመስላል። ከሰው ወደ ሰው በቀላሉ የመተላለፍ እድልን ጨምሮ በሽታው ሊከስት የሚችላቸው አደገኛ ጠባዮች የስርጭቱን አዝማሚያና ደረጃ ሊቀይሩት መቻላቸውንም አስረድተው ነበርና ዛሬ ከእጃችን የገቡትን መረጃዎች ሲመረምሩ በተለይ የዚህን ወረርሽኝ ዓለም አቀፍ ስርጭትና አጣዳፊ መዛመት ለመቆጣጠር ሊወሰዱ ከሚገቡ ወሳኝ እርምጃዎች አንጻር እንዴት ይገመግሙታል? ዶክተር ዳውድ። አመሰግናለሁ አሉላ። አንተ እንደተናገርከው በቀደምም እንደፈራ ነው አሁን እየመጡ ያሉት ሪፖርቶች። ተባበሩት የዓለም መንግስታት የጤና ክፍልም ከሲዲሲ እንዲሁም የተጓዦችን ጤንነት የሚከታተል ማህበር አለን ኢንተርናሽናል ሶሳይቲ ኦፍ ትራቨል ሜዲሲን የሚባል ህመሙ ከቁጥጥሩ ውጪ ወጥቶ የመተላለፍ አዝማሚያ እንዳያሳይ ነው ትልቁ ነገር አየህ በቀደምም ስንነጋገር እንደነገርኩ ከአሁን በፊት የተመከሰቱትን ወረርሽኞች መለስ ብሎ ማየት ሁል ጊዜ ያስፈልጋል። የትኞቹ ናቸው ከተጠበቀው በላይ ወይም ደግሞ በጣም ብዙ ህብረተሰብ ክፍልን አጥቅተው ብዙ ጉዳት ያደረሱ፣ የትኞቹ ናቸው ደግሞ ተጠርጥረው እዛ ሳይደርሱ የቀሩ ብለህ ስታጠና ሁል ጊዜ እንደ መመዘኛ ለእኛ ተላላፊ በሽታ የምንከታተል ሰዎች ወደ አምስት የሚሆኑ መስፈርቶች አሉ ሁል የምናያቸው አደገኛነት ወዴት እንደሚያመራ ለመመዘን የሚጠቅሙን እሱንም አይቼ ነው ያለፈው ጊዜ ፍራቻዬን የገለጽኩት ከንት ጋር ስናወራ። እነዚህ ምንድን ናቸው መሰለ፣ መጀመሪያ ይሄ ህመም በምንድን ነው እየተላለፈ ያለው የሚለው ጥያቄ በጣም ወሳኝ ነው። ምክንያቱም ለምሳሌ አሁን ኢቦላን ካየኸው እንደዛ ያስፈራ እንጂ ደም ካልነካት አይተላለፍም ስለሆነ የመተላለፍ አቅሙ በጣም ውስን ነው። የታመመ በሽተኛን ደም መንካት ያስፈልጋል። ይሄ በህመም ግን በአየር ነው የሚተላለፈው። በሳንባ በአየር የሚተላለፉ በሽታዎች በጣም አደገኞች ናቸው። ምክንያቱም ምንም ያልተጠረጠረ ያልጠረጠረ ሰው አውቶቡስም ላይ ሊሆን ይችላል፣ ፕሌንድም ላይ ሊሆን ይችላል፣ ህዝብ የተሰበሰበበት ቦታ ላይ የመተላለፍ አቅም አለው። ስለሆነ በአየር የሚተላለፍ ህመም ከሁሉም የሚያስፈራን ነው። ስፓኒሽ ፍሉ የምንለው ከመቶ አመት በፊት መጥቶ ብዙ ሰዎችን የገደለው እንደዛ ነው። ሁለተኛው ምንድን ነው? ከተጋለጠው ሰው ምን ያህሉ ታመመ የሚለው ደግሞ ኢንፌክቲቪቲ እንለዋለን። ወሳኝ ነው እዚህ ላይ። አሁን ለምሳሌ ይሄ ኮሮና ቫይረስ ጥሩ ምንድን ነው ያለን ይመስለኛል። ምክንያቱ ከተጋለጡት ሰዎች ውስጥ ብዙዎቹ እየታመሙ አይመስሉም። እና እሱ ጥሩ አዝማሚያ ነው። በዛ ይቀጥል ነው የሚባለው ምክንያቱ ይሄ አዲስ ህመም ስለሆነ ገና ብዙ ብዙ ዳታዎች እየተሰበሰቡ ነው ያሉት እና የምንነጋገረው በጣም በተወሰነ ኢንፎርሜሽን ላይ ነው። ግን ኢንፌክቲቪቲ ኦፍ ቫይረስ የምንለው ይሄ ሁለተኛው ነገር ነው። ሶስተኛው ምንድን ነው ህመሙ ገና የታመመው ሰው ላይ እየበሰለ እያለ ምልክት እንኳ ሳያሳይ መተላለፍ ይችላል ወይ ወደ ሌላ ሰው የሚለው ደግሞ ሌላ ትልቁ ጥያቄ ነው። ኢንኩቤሽን ፔሪድ ላይ እያለ እና ይሄ አሁን ለምሳሌ ኮሮና ቫይረስ እንዳየሁት ከአንዳንድ ዶክመንቶች እንደዛ ማድረግ የደረሰበት ሁኔታ ነው ያለው። ሰዎች ምልክቱ ገና ከማሳየታቸው በፊት ወደ ሌላ ሰው ህመሙን እያስተላለፉ ነው። እነሱ መታመማቸው ሳይታወቅ ሳይታወቅ ግን ለሌላ ሰው ሊያስተላልፍ ይችላሉ። ይሄ በጣም አስቸጋሪ ነው። ምክንያቱም ምልክቱ ከሌላቸው ኤርፖርትህም ጠንካራ ሊሆን ይችላል መፈተሻ መሳሪያህም መመርመሪያህም የመከላከልና የመለየት አይዞሌሽን የምንለው ሁሉ ጥሩ ሊሆን ይችላል። ግን ምልክት ገና ስላላሳዩ ማሳለፍ ከጀመሩ ይሄ አደገኛ ነው። ምክንያቱም ለመከላከልና ለመቆጣጠር በሚደረገው ትግል ላይ ከፍተኛ ቀዳዳ ነው የሚፈጥርበት ያለው። እነዚህ ናቸው ትላልቆቹ በጣም ወሳኝ ምልክቶች የምናያቸው። ህመም አንድ ህመም ሲጀመር አንድ ቦታ ላይ ሲታይ ይሰራጫል ወይ አይሰራጭም ብለን፣ ከዛ በላይ ግን የህመሙን የመጨረሻ ውጤቱን ለማየት ሁለት ነገሮች እንጨምራለን። ምንድን ናቸው እነዚህ? ከታመሙት ውስጥ ምን ያህሎቹ ናቸው የሚሞቱት? ለምሳሌ ኢቦላ መጥፎነቱ እዛ ላይ ነው። ከታመሙት ውስጥ ብዙዎቹ ይሞታሉ። ከስልሳ ፐርሰንት እስከ ሰባ ፐርሰንት የተያየበት ቦታ አለ። ይሄ ህመም ግን አሁን እንደ ዶክተር ሊጋንግ እንደተናገሩት ከሆነ ወደ ስድስት መቶ ሰው ተነጥሮ ተለይቶ ሆስፒታል ቆይቶ ምንም ሳይሆን ወጣ ካሉ ይሄ ጥሩ ዜና ነው ለእኛ። ሌላው የመጨረሻው ምንድን ነው? መድኃኒት አለን ወይ ለመከላከል? ይሄ ነገር ከቁጥጥር ቢወጣ እና የተለያዩ አገሮች ላይ ቢታይ መድኃኒት አለ ወይ ይህንን የታመሙትን ሰዎች ለይቶ ለማከም የሚያስችል ወይ ደግሞ ያልታመሙትን ለመከላከል የሚያስችል ክትባት አለ ወይ ነው። ለዚህ ለሁለቱ ጥያቄዎች መልሱ የለም ነው። ኮሮና ቫይረስ መድኃኒትም የለውም፣ ክትባትም የለም ላልተያዙት። እና ይህንን ሁሉ ስታይ የኛ አየር መንገድ የሲቪል አቢሽናችን የጤና ጥበቃ ሚኒስትር በጣም ብዙ እየሰሩ እንደሆነ ይገባኛል። እኔ ካለፈው ልምዴ ነው ምነግር ያለሁት፣ ከእነሱ ጋር በነበረኝ ግንኙነት በኢቦላ ቫይረስ እየሰሩት የነበሩትን ስራ ስላየሆኑ ምነግር ያለሁት ግን ከዛም የበለጠ መስራት ያስፈልጋል። ምክንያቱም ጥያቄው አነስ ያለች ናት። አሁን ከውሃንግ ፕሮቪንስ የሚመጡትን ተጓዦች ወይ ደግሞ የእኛ ሀገር ሰዎች ወደዛ ሊጓዙ የሚፈልጉትን ለይቶ ምክሩንም ምርመራውንም ሲገቡ የሚደረገው ለእነዚህ ሰዎች ነው እና ከእነዚህ ውስጥ ሕመሙ ያሳየ ምልክት ያለው ለተጠረጠረ ሰው ህመሙ መኖሩና አለመኖሩ እስከሚረጋገጥ ድረስ ለይቶ መከታተል አስፈላጊ ነው ማለት ነው። ካልሆነ አንዴ ከተለቀቀ ያ ሰው ከዛ በኋላ ምን ያህል ሰው ነካ፣ ከዛ ከተነኩት ደግሞ በጣም ከቁጥጥር ውጭ ነው የሚወጣው። ክትትሉም አዳጋች ነው የሚሆነው ከወጣ በኋላ። ዶክተር ዳውድ ምናልባት በኢትዮጵያ ሁኔታ ውስጥ ፈጠን ብለው የሚመጡ ቀደም ብሎ ከዘረዘሯቸው አሳሳቢ ሁኔታዎች ጋር መዛመድ ያለባቸውን ጥያቄዎች ላንሳ። አንድ በቀጥታ ከማዕከላዊቱ የቻይና ከተማ ውሃን በሽታው ከተቀሰቀሰበት ቦታ በቀጥታ ወደ ኢትዮጵያ በመምጣት ፋንታ ሌላ አካባቢ ደርሶ የሚመጣ ሰውን ይህ ሰው ቀደም ሲል ወደዛ መጓዙን የሚጠየቅበት መንገድ አለ በምን መንገድ ቀጥታ ከመጡ በረራዎች ውጭ ያሉትን በተዘዋዋሪ የሚመጡት ምልክቶች አለመታየታቸው ቅድም የገለጿቸው ሁኔታዎች ምን መንገድ አለ በጤና አጠባበቅ ቁጥጥር ዘዴ አለ ይህን የሚመለከት አዎ ፊት እንዳልኩህ እናንተ ስንነጋገር ይሄ ዲስከሽን ይሄ አሁን የምናወራ ያለ ነው፣ የኢትዮጵያ አየር መንገድ እና የኢትዮጵያ ጤና ጥበቃ ሚኒስትር ባሉበት ቢሆን እንደዚህ አይነት ጥያቄዎችን በደንብ አድርገን እናብላላቸው ነበረ። ግን በአጠቃላይ ምንድን ነው አሁን እየተደረገ ያለው በዓለም ደረጃ ይሄ ህመም ወደ አስራ አራት ቀን ነው የማስተላለፍ አቅሙ ስለሆነ ማንኛውም ሰው ባለፉት አስራ አራት ቀናት ውስጥ ውሃንግ ፕሮቪንስን ነግቶ ከነበረ በሌላ አገርም ዞሮ ይምጣ ቀጥታም ከዛ ይምጣ፣ ያ ጥያቄ ፕሌን ላይ እያለህ የሚሰጥህ ወረቀት አለ አይደለ? እዛ ላይ መጨመር አለበት የኢትዮጵያ እንዴት ነው እየተደረገ ያለው የሚለውን በስፒከር ተስፋ አደርጋለሁ ለአየር ለሚቀጥለው እንደዚህ ስንነጋገር የአየር መንገድ እና የጤና ጥበቃ ሚኒስትር ሰዎች ስለሚኖሩ እነሱ የበለጠ ማብራሪያ ይሰጡናል። ነገር ግን ያ ጥያቄ ከሌለ አሁን መጨመር አለበት። ባለፈው አስራ አራት ቀን ውስጥ ወሃንግ ፕሮቪንስ ውስጥ ደርሰው የነበሩ ሰዎች አስራ አራት ቀኑ ነው አሁን ቁልፉ መያዝ የሚያዩ አዎ፣ በዛ ነው ጥያቄው መደረግ ያለበት። መልካም ስጋት ብቻ እንዳይሆን ምክንያቱም ማሳሰቡ ከፍተኛ ደረጃ ደርሷል። ያ በቀጥታ ምን ነገር ስለነበረበት ተነግሯል። ግን ጥንቃቄን በሚዛን ከመጠበቅ ጋራ፣ ሰዎች የተስፋ ጭላንጭል የሚሰጥ በጥንቃቄና በመሸበር መካከል ያለውን መስመር ለማጥበብ ያህል ነው የሚባል ነገር አለ። አዎ ሁል ጊዜ መቼስ ለጥንቃቄ ደወል መደወልና የአላርሚስት ሆነህ ደግሞ ማስደንገጥ ጋር ያለው መስመር በጣም አስቸጋሪ ነው። በደንብ ተደርጎ መያዝ አለበት። አሁን ይሄ ህመም ላይ እንደዚህ ስናወራ ማወቅ ያለበት ጥሩ ነገር ያለው ምንድን ነው ለሞት የተዳረጉት ቁጥር በጣም ትንሽ ነው። ይሄ በጣም ትልቅ ኮንፈርት ሊሰጠን የሚገባ ነገር ነው። ሁለተኛ ነገር አሁን ለምሳሌ አሁን ዛሬኑ አሁን ሪፖርት የወጣ ነበረ ከኢንተርናሽናል ሶሳይቲ ኦፍ ትራቭል ሜዲሲን ማህበር አለን እኛ የዓለም ተጓዥ ወላጆችን ጤና የምንከታተልበት ድርጅት እና በአየር በረራ የትኞቹ ከተሞች ናቸው የትኞቹ አገሮች ናቸው በብዛት ከውሃንግ ፕሮቪንስ ሰው የሚቀበሉት የሚለው አምሳ ከተሞች ተዘርዝረዋል። ከአምሳዎች ውስጥ ለምሳሌ ኢትዮጵያ የለችበት ነው። ከዶክተር ዳውድ ሲራጅ ጋር የጀመርነው ውይይት አድማጮች አሳሳቢ አነጋጋሪና የጥንቃቄ መረጃዎችን ጨምሮ የኢትዮጵያን አየር መንገድና ጤና ጥበቃን እንዲሁም ሌሎች የሚመልከታቸውን ጋብዘን ማዋየቱን እንቀጥላለን።